አንድ የፌዴራል ፖሊስ አባል ትናንት ማታ ባህር ዳር ከተማ ውስጥ አስራ ሁለት ሰዎች ተኩሶ ገደለ። ሌሎች ሁለት ደግሞ አቆሰለ። የአካባቢው ጸጥታ ባለሥልጣናት የግድያው ምክንያት ምን እንደሆነ አላወቅንም ይላሉ። ፖሊሱ ግድያውን እንደፈጸመ በግድቡ በኩል አባይ ወንዝ ዘሎ መግባቱም ተገልጧል። የፖሊሱን አስከሬን ለማግኘት የጸጥታ ኃይሎች ከነገደ ብሔር ሕዝብ ጋር እየፈለጉ ናቸው ተብሏል። ግርማ የገብሩ ወደ አካባቢው ደውሎ ዜናውን ልኮልናል። በባህር ዳር ፖሊስ የወንጀል ምርመራ ጽሕፈት ቤት ኃላፊ ዋና ኢንስፔክተር ውበቱ አለ እንደገለጹልኝ ሰውዬው ድርጊቱን ለምን እንደፈጸመ እስካሁን ድረስ አልታወቀም ይላሉ። ሰዎች ላይ እንግዲህ ምክንያቱ ለጊዜው በሁሉ አያልታወቀም አንድ የፌደራል ፖሊስ አባል ነው ተኩስ በመክፈት አስራ ሁለት ሰዎች ህይወታቸው እንዲያልፍ አድርጓል። ሁለት በተጨማሪ ቆስለው በሕክምና ላይ ይገኛሉ። ይህንን ካደረገ በኋላ በዚህ በግድቡ በኩል ወጥቶ እዚህ ጣና ዳር ማለት ነው ታ ውስጥ ና ይግባው ዘለ አሁን በተለይ እነዚህ ነገደብ ይባሉ ሰዎች አሉ በብዛት ይዘን ያው ከጠዋት ጀምረን ፍተሻ እያረገ ነው ሱን አስከሬኑን ለማግኘት በደሁን እያጣራን ነው በቡድን ያለው ውጤት ነገ በቀጣይ ልንገልጽ እንችላለን። ችግር የለውም፣ የደረስንበትን ነገር። ከሟቾቹ መካከል የሁለት አመት ህጻን ልጅ እና አራት ሴቶች እንደሚገኙም ኃላፊው ይናገራሉ። ወደ ከተማዋ ስልክ ደውዬ ያገኙት መረጃ ደግሞ ፖሊሱ ከፍቅረኛው ጋራ ባጋጠመው አለመስማማት እሷንም ጨምሮ ያገኘውን ሰው ተኩሶ መግደሉን ይገልጻሉ። በአሁኑ ሰዓት የፌዴራል ፖሊሶቹ በክልሉ የፖሊስ ኃይል ተተክተው ጥበቃ እየተካሄደ እንዳለም ነዋሪዎቹ ገልጸዋል። የሞቱት ሰዎች የቀብር ስነ ስርዓት ዛሬ በከተማዋ በአራት አብያተ ክርስቲያን መፈጸሙንም ነዋሪዎቹ ገልጸውልኛል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ።